አረና ትግራይ የተቃዋሚ ፓርቲ የፊታችን ግንቦት ወር ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳደርና የምርጫ ቦርድ ኃላፊዎች እያግሏሉ ነው ሲል ሮሮ አሰምተዋል። የምርጫ እጩ ተወዳዳሪዎች እንዳይመዘገቡ የአሰራር ማነቆዎች በዝተዋል፣ ከሶስት ወረዳዎች በላይ ሰዎችን ማዋከብም ተከስቷል ይላል የተቃዋሚ ፓርቲው። የክልሉ ምርጫ ቦርድ ኃላፊ በበኩላቸው አረና ብቻውን የተጠየቀው መስፈርት የለም። እንዲያሟሉ የተጠየቁት መስፈርቶች ለገዢው ፓርቲ የሚተቀመጡ ጭምር ናቸው ይላሉ። ዝርዝሩን ሄኖክሰ ማግዜር ይዟል። በትግራይ ክልል በስፋት የሚንቀሳቀሰው አረና ትግራይ ፓርቲ በግንቦት ሁለት ሺ ሰባቱ ምርጫ ገዢውን ኢህአዲግ ፓርቲን የሚፎካከር አይነተኛ የተቃውሞ ንቅናቄ ነው። በእርግጥ አረና ትግራይ የህዝብ ተወካዮች ምክር ቤት መቀመጫ ኖሮት አያውቅም። ከአምስት አመታት በፊት በተካሄደው ምርጫ ግን የሞት ሽረት ግብግብ የተገጠመባቸው የምርጫ ጣቢያዎች ነበሩ። በሰሜን ኢትዮጵያ የምትገኘው የትግራይ ክልል በ1960ዎቹ ዎቹ መጨረሻ የተጀመረው የህዝባዊ ወያነ ሀርነት ትግራይ ህወሀት የትጥቅ ትግልን የመሩና በፖለቲካ ልዩነት ሳቢያ በተቃውሞ ጎራ የተሰለፉ የክልሏ ተወላጅ ታጋዮችና ፖለቲከኞች የተጋጠሙበት ምርጫ ነበር። የዛሬ አምስት ዓመት የተካሄደው የቀድሞ የህወሃት አባል ወይዘሪት አረጋሽ አዳነ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በአድዋ ምርጫ ጣቢያ ገጠሙ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃም በሙስና ታስረው ከቆዩ በኋላ ከእስር መልስ መድረክ የተቃዋሚ ፓርቲን ተቀላቀሉና በትውልድ ስፍራቸው ተንቤን አቢ አዲ ተወዳደሩ። የቀድሞ የትግራይ ክልል ፕሬዝዳንት አቶ ገብሩ አስራት ደግሞ በመቀለ ከተማ ለፉክክር ቀረቡ። ሆኖም በዚህ ምርጫ ገዡ ፓርቲ ኢህአዴግ በትግራይ ክልል ብቻ ሳይሆን በመላ ሀገሪቱ አንድ የተቃውሞና አንድ ገለልተኛ ግን በፖሊሲው የሚስማሙ የህዝብ ተወካይ ሲመረጡ ከ547 መቀመጫዎች 545ቱን በመውሰድ መንግስት መሰረተ። በዚህ ዓመት ግንቦት ወር የሚካሄደው ምርጫ ድባቡ ጭር ያለ ነው። አቶ ስዬ አብርሃም በትግራይ ለውድድር አልቀረቡም። አቶ ገብሩና ሌሎችም የሌሉበት ምርጫ ነው። ሆኖም አረና በፉክክሩ ይቀጥላል። የወቅቱ የአረና ትግራይ ሊቀመንበር አቶ ብርሃኑ በርሀ ለቪኦኤ ሲናገሩ የምርጫ ፉክክሩ በገዢው ፓርቲና የክልሉ ምርጫ ቦርድ ስራ አስፈጻሚዎች ትብብር እየተጨናገፈ ነው ብለዋል። እንዴት አላማጣ የምርጫ ክልል ሁለት ተወዳዳሪዎች ተቃዋሚዎች በመሆናቸው ህጋዊ ባልሆነ ጫና የነዋሪነት መታወቂያ ሳይሰጣቸው ቆይቶ ነበረ። አሁን ለምዝገባ ሲቀሩ ደግሞ መታወቂያ ከሌላቸው አይመዘገቡም ብለው የተከለከሉ አሉ። ግን እዛ በአላማጣ ወረዳ ባላ በሚባል ልዩ አካባቢና ሀዲሽ ቅን በሚባል አካባቢ ተወልደው ያደጉ ናቸው ተወዳዳሪዎቹ። ኑሯቸውም እዛው በወረዳው ነው። ስለዚህ የዜግነት መብት በመታወቂያ መገደብ ህገ መንግስታዊ አይደለም። ለመታወቂያው ያለመኖርም ተጠያቂው እንግዲህ አስተዳደሩ እንጂ ሌላ አይደለም። በታህታይ ማይጨው የሚባል ማዕከላዊ ዞን ደግሞ ለማስመዝገብ የሄደ ተወካይ የታሰረ አለ። በብዙዎች ደግሞ በአካል ካልመጡ ፓርቲው ተወዳዳሪዎች ናቸው ብሎ የሚያስመዘግብ ወካይ አድርጎ ያለ እነሱ በአካል ካልተገኙ ተገኝተውም በግላቸውም ሌላ ማመልከቻ በራሳችን ፍላጎት ነው የምንወዳደረው ብለው በጽሁፍ በማመልከቻ እንዲያረጋግጡ ይገደዳሉ። እንደዛ ሲያደርጉ ደግሞ ማህተም የሌለበት ደግሞ ይባላሉ። እንግዲህ የግለሰብ ማመልከቻ ማህተም አይጠይቅም። ይሄ በሽሬ በሰሜናዊ ምዕራብ ዞን ሽሬ እየተባለ በሚታወቀው አካባቢ እያጋጠመን ነው። በሌሎችም ያጋጥማል። ለምሳሌ በብዛት መታወቂያ፣ አሁን እሱ የሚኖረው አዲስ አበባ ነው። አሁን ያለው በፈተና ነው። ግን ራሱ መጥቶ ፍላጎቴ ነው የተወዳደርኩት ብሎ ማመልከቻ ካልጻፈ ፓርቲው ለመወዳደር ፍላጎት ያላቸው መሆኑን አውቆ በኃላፊነት እያስመዘገበ ያለ ሌላ እንደ ግል ተወዳዳሪ በግሉ እንዲያመለክት ይገደዛል። ለመቀሌም እንደዚሁ ማመልከቻው ለሚመለከተው ነው የሚለው የሚለው በስንት መከራ ነው ትናንትና ወደ ማታ የተመዘገበው እና በሁሉም ቦታ አንደኛ መታወቂያ ካልመጣ መታወቂያ ፎቶኮፒ ከተቀረበ ደግሞ ኦሪጂናሉ ካልመጣ እሱ ከመጣ ደግሞ ሰው ካልመጣ እየተባለ አላማው እንግዲህ ተወዳዳሪዎችን ጫና ለማሳደርና ስጋት እንዲያድራቸው እና ከምርጫው እንዲያጎል ለማድረግ ነው። ባላማጣ የነገሩ እኮ አቶ መረሻ የተባለ በሃይማኖት መሪዎች ሳይቀር ከምዝገባው እንዲያፈገፍግ የተለያዩ ጫና ነው የተደረገበት። ገና ሳይመዘገብ መታወቂያ የለህም አትመዝገም እየተባለ ግን ጠቅላላ ወደ ምርጫው መግባት ያለብን እየተባለ ደግሞ በተለያዩ የሃይማኖት መሪዎች ሳይቀር ብዙ ጫና ደርሰዋል። እንግዲህ ጫናው እየደረሰ ያለው ከምርጫ ቦርድ ነው ወይስ ከአካባቢው ባለስልጣናት ነው? በአጠቃላይ ደግሞ የምርጫ አስፈጻሚዎችና በየወረዳውና በየቀበሌው እንደዚሁም በክልሉ ያሉ የምርጫ ቦርድ አሰራር ምን ይመስላል? ሰንሰለቱ የተቀናጀ እኮ ነው። አሁን ለምሳሌ መታወቂያ አልሰጥም የሚለው አስተዳድር ነው መስታወቂያውን ለማትመዝግ የሚለው ምርጫ ቦርድ ነው። መጠቅ አልፈረምክ የሚለው ምርጫ ቦርድ ነው። ይሄ ደግሞ እንግዲህ በትግራይ ውድድሩ በገዢ ፓርቲና በአረና ነው። ያ ሲሆን ደግሞ ምርጫ ቦርድ በተለያየ ምክንያት ተወዳዳሪዎችን እንደዚህ በጫና የሚያሳድር ከሆነ ዞሮ ዞሮ ከገዢ ጋር ፓርቲ የሚወዳደሩትን ተወዳዳሪዎች ወደኋላ ኋላ እንዲያፈግፉ ለማድረግ ነው። ይህንን ሁኔታ ለምርጫ ቦርድ ወይ ደግሞ ለአካባቢው ለክልሉ ባለስልጣናት አስረድታችኋል? የተሰጣችሁ ምላሽስ ምን ይመስላል? አዎ አስረድተናል። አሁን የመቀሌ በስንት መከራ እስከ አዲስ አበባ ተደዋውሎ ወደ ማታ የተፈታለ፣ የሌሎች ግን ገና ያልተፈታማለ። የትግራይ ክልል የምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ በአረና የቀረበው ክስ የምርጫ አሰራሩን ሙሉ ሥዕል ያላስቀመጠ ነው ይላሉ። በተለይ የምርጫ አፈጻጸም ደንብና ስርዓት ዙሪያ ህጉ ለሁሉም እኩል መሆኑን ለትግርኛ ዝግጅት ክፍላችን አብራርተዋል። ሐደ ሐደ ነገራት ህማሉ ዝግባውም ነገራት አለ አማሉ ነው ለሚና እዚሁ ቆን ሁሉ ኢና ንገዛ ፓርቲ አንዳንድ መሟላት ያለባቸው ነገሮች ካሉ እንዲያሟሉን ጠይቃቸዋለን። ይህ ደግሞ ለአረና ትግራይ ብቻ ሳይሆን ለገዢ ፓርቲም ቢሆን እንዲያሟሉ ጠይቀናል። ምክንያቱም ሁሉም ለህግ ተገዥ መሆን ስለሚኖርባቸው መስፈርቱን አሟልተው ከመጡ እኛ ልንመዘግባቸው ዝግጁ ነን። በአካል ለመገኘት የማይችሉ ከሆነም በወኪሎቻቸው እንዲመዘገቡ እናደርጋለን። እውነት ነው የተወሰነ ችግር ሊከሰት ይችላል። እኛም ለሚያቀርቡልን ጥያቄ እኮ መፍትሔ በማፈላለግ ላይ እንገኛለን። ለምንድን ነው እውነቱን የማይገልጹት? እውነቱን ያቅርቡ፣ እኛም እውነቱን እንናገራለን። ሌላ መንገድ የለም። ተባብረን ነው መስራት ያለብን። በኢትዮጵያ በየአምስት ዓመቱ የሚካሄደው የሕዝብ ተወካዮች ምክር ቤት ምርጫ ላይ አብላጫ ድምፅ ያገኘው ፓርቲ መንግስት መስርቶ ሀገሪቱን ያስተዳድራል።